ከአማዞን ጥቅጥቅ ደን ጥበቃ ለሚያንማር ስደተኞች እስከሚሰጠው እገዛና አገራቸው ከሩሲያ ጋር የምታካሄደውን ጦርነት ሸሽተው ለሚሰደዱ ዩክሬናውያን መጠለያ ዩናይትድ ስቴትስ የምትሰጠው እርዳታ ያለመኖር የፈጠረው ስሜት በዓለም ዙሪያ እያስተጋባ ነው። በዚህ ሳምንት እዚህ ዋሽንግተን ላይ የዲሞክራት ፓርቲ የምክር ቤት አባላት አሁን ከተዘጋው ከዩናይትድ ስቴትሱ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤት እና ከምክር ቤቱ ደጃፍ ተቃውሟቸውን አሰምተዋል። ኮሪ ቡከር ዲሞክራት የእንደራሴዎች ምክር ቤት አባል ናቸው። የመንግስት የስልጣን ክፍፍል አሰራር ላይ የፈጸሙትን ጥሰት በመቃወም እንታገላለን። በሕገ መንግሥታችን ላይ የፈጸሙትን ጥሰት እንታገላለን። ዝም አንልም። ለትክክለኛ ነገር እንቆማለን፣ እንናገራለን፣ እንነሳለን። በያዝነው ሳምንት መጀመሪያ ላይ የዩናይት ስቴትስ ዓለም አቀፍ ተራዶ ፕሮግራም መስሪያ ቤት ፕሬዚዳንት ዶናልድ ትራምፕ ዩናይት ስቴትስ ለውጭ የምትሰጠው እርዳታ እንዲገመገም ያሳለፉትን ፕሬዚዳንታዊ ትእዛዝ ተከትሎ በቀድሞ ሴናተር ማርኮ ሩቢዮ ወደሚመራው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት እንዲዛወርና ሰራተኞቹን በሙሉ በሚባል ደረጃ እረፍት እንዲወጡ ታዘዋል። ጆናታን ጃክሰን በተወካዮች ምክር ቤት ከዲሞክራት ወገን ናቸው። በዓለም ሃያሉ ሰው ዶናልድ ጄ ትራምፕ እና ታላቁ የዓለም ባለጸጋ ኢላን መስክ ከመጨረሻዋ ድሃ ሴትና ከምድሪቱ የነጣ ድሃ ላይ ገንዘብና ምግብ ሲነጥቁ እያየን ነው። ከሪፐብሊካኑ ወገን የሆኑ የዩናይት ስቴትስ ምክር ቤት አባላት በበኩላቸው ትራምፕ የመንግሥት ድርጅቶችን ሥራ መለስ ብለው መገምገም የሚያስችላቸው ሰፊ የፕሬዚዳንታዊ ሥልጣናቸውን እየተጠቀሙ ነው ሲሉ ይሞግታሉ። ትራምፕ ይህንንም የፌዴራል መንግስቱን ወጪ ለመቀነስ ያቋቋሙትን በእንግሊዝኛው ምሕፃረ ቃል ዲኦጄ የሚል መጠሪያ የሰጡትን በባለብዙ ቢሊዮነሩ ኤላን መስክ በሚመራው ድርጅት አማካኝነት እያስፈጸሙ ነው። ጃንቱኒ በእንደራሴዎች ምክር ቤት አብላጫ መቀመጫ ያለው የሪፐብሊካን ፓርቲ መሪ ናቸው። ድርጅቱን የሚዘጉ አይመስለኝም። ሆኖም የገንዘብ አጠቃቀሙን እና እነኛን ውሳኔዎች እንዴት እንደሚወስዱ፣ ቅድሚያ ትኩረት የተሰጣቸው ፕሮግራሞች የሚያስፈልጋቸው ወጪ እንዴት እንደተመደበላቸው የመገብገም መብት ያላቸው ይመስለኛል። ይህ ደግሞ በየትኛውም ማስተዳደር የሚሰራ ይመስለኛል። አዲሱ አስተዳደር ኃላፊነቱን በሚረከብበት ወቅት በዚያ ድርጅት በኩል በጀት የተፈቀደላቸው እና ገንዘቡ ወጪ የተደረገላቸው በርካታ ፕሮግራሞች ይኖራሉ። አንዳንዶቹ በታቀደላቸው መሠረት፣ አንዳንዶቹ ደግሞ ከዚያ ውጪ በሆነ መንገድ እየሰሩ ይመስለኛል። አንዲት የጉዳዩ አዋቂ ተንታኝ ለአሜሪካ ድምፅ በሰጡት አስተያየት ሲናገሩም ሁኔታው በዩናይትድ ስቴትስ ታሪክ ከአሁን ቀደም ታይቶ የማያውቅ ነው ይላሉ። ፕሮፌሰር ክሌር ፊንከልስቴን በፔንሲልቬንያ ዩኒቨርሲቲ የህግና የፍልስፍና መምህርት ናቸው። በእርግጥ ድርጅቱ ስራውን የሚያከናውንበትን እና ገንዘቡ ወጪ የሚደረግበትን መንገድ አስመልክቶ ስራ አስፈጻሚው አካል የተለያዩ ውሳኔዎችን የማሳለፍ ስልጣን ቢኖረውም ምክር ቤቱ ህጋዊ ህልውና የሰጣቸውንና በጀት የመደበላቸውን ድርጅቶች ጨርሶ ለመዝጋት መሞከር ግን ህገ መንግስታዊውን የስልጣን ክፍፍል ደንብ መጣስ ነው። በምክር ቤቱ አናሳ መቀመጫ ያላቸው ዲሞክራቶች መሪ ቸክ ሹመር በበኩላቸው ከትላንት በስቲያ ማክሰኞ በሰጡት አስተያየት የማጭበርበር ድርጊቶችና ያለ አግባብ ያልሆኑ አሰራሮችን ለማስወገድ የሚደረጉ ጥረቶች እንደሚደግፉ ገልጠው እርምጃዎቹ የተፈጸሙበትን ፍጥነትና በምስጢር መከናወናቸውን ግን አጥብቀው ተችተዋል። ዳጅ የተሰኘውና በመንግሥት በመንግስት መስሪያ ቤቶች ብቃት ላይ ስራ የሚሰራው ቡድን ድርጊቱ ፈጽሞ ዲሞክራሲያዊ አይደለም። ዲሞክራሲ ምን እንደሚመስል እናውቃለን። ይሄ ደግሞ ምስጢር አይደለም፣ አደባባይ የወጣ እውነታ ነው። ዲሞክራቶች በዩኤስ ኢ አይዲ ላይ እየተተገበረ ያለውን ለውጥ ለመቃወም ትራምፕ ለካቢኔያቸው እጩ ያደረጓቸውን ሰዎች የማጽደቅ ሂደት ለማቆምና የመንግስቱን በጀት የሚያጸድቀውን ሕግ በተመለከተ በሚሰጡት ድምፅም ተጽዕኖ ለማሳደር ዝተዋል።